ቮይስ ኦፍ አሜሪካ የኢትዮጵያ ጠቅላይ ሚኒስትር አብይ አሕመድ ነገ በሚከፈተው የተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ ላይ እንደማይገኙ ተሰማ። ጉባኤው የሚካሄደው እስከ ዛሬ ሳምንት ሰኞ ድረስ ሲሆን እስካሁን በይፋ ለክርክር ወይም ለውይይት የተቆረጠ ይህ ነው የሚባል አጀንዳ የለም። ሰሎሞን አባተ ተጨማሪ አለው። ጠቅላይ ሚኒስትር አብይ አሕመድ በዘንድሮው የመንግሥታቱ ድርጅት ሰባ ሦስተኛ ጉባኤ መክፈቻ ላይ አይገኙም። በውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ የተመራው የኢትዮጵያ የመንግሥታቱ ድርጅት ልዑካን ቡድን ኒውዮርክ የሚገኝ ሲሆን ጠቅላይ ሚኒስትሩ በጉባኤው ሂደት ወቅት ይግቡ አይግቡ ለጊዜው የተገኘ መረጃ የለም። የኢትዮጵያ ጠቅላይ ሚኒስትር ቢሯቸውና ኃላፊነታቸው ተጠቅሶ በተባበሩት መንግስታት ድርጅት ቀደም ሲል በወጣ መርሃ ግብር መሰረት የፊታችን አርብ ከቀትር በኋላ በኒውዮርክ ሰዓት፣ በኢትዮጵያ ጊዜ አርብ ሌሊት ለቅዳሜ አጥቢያ ንግግር ያደርጋሉ ተብሎ ተይዟል። ጠቅላይ ሚኒስትሩ ወደ ኒውዮርክ ያልተጓዙበትን ምክንያት ለማጣራት ወደ ጽህፈት ቤታቸው፣ ወደ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት፣ ወደ ውጭ ጉዳይ እንዲሁም ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲና ኒውዮርክ ወደሚገኘው በተባበሩት መንግስታት የኢትዮጵያ ቋሚ ሚስዮን እየደወልን ጥረት እያደረግንን ተጨማሪ መረጃ ባገኘን ጊዜ እናቀርብላችኋለን። ለማንኛውም ግን ጠቅላይ ሚኒስትሩ ወደ ኒውዮርክ እንዳልተጓዙ አረጋግጠናል። ከጠቅላይ ሚኒስትር አብይ አህመድ ሌላም የሶማሊያው ፕሬዚደንት ሐሰን ሼክ ሞሐመድ ፎርማጆም ተብለው ይጠራሉ፣ እንዲሁም የጅቡቲው ፕሬዚደንት ኢስማኤል ኦማር ጌሌም በጉባኤው ላይ እንደማይገኙ ታውቋል። ሁለቱም የአፍሪካ ቀንድ ሀገሮች በጉባኤው ላይ የሚወከሉት እንደ ኢትዮጵያ ሁሉ በውጭ ጉዳይ ሚኒስትሮቻቸው እንደሆነ ተገልጿል። ለመሆኑ ከተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ ምን ይጠበቃል? ልክ የዛሬ ዓመት ሰባ ሁለተኛ ጉባኤውን ያካሄደው የተባበሩት መንግሥታት ድርጅት ከዩናይትድ ስቴትስ ፕሬዚደንት የሰማው የመክፈቻው መልእክት በሰሜን ኮሪያና በመሪዋ ላይ በቀጥታ ያነጣጠረ ነበር። ሮኬት ማን የሮኬቱ ሰውዬ ነበር ያሏቸው ፕሬዚደንት ኪም ጆንግ ኡንን፣ ሀገራቸውንም ሙሉ በሙሉ እንደሚደመስሱ ዝተዋል ትራምፕ። ነገ ሰባ ሦስተኛው ጉባኤ ይከፈታል፣ ኒውዮርክ ላይ። የፕሬዚደንት ትራምፕ የዘንድሮ ንግግር ይዘት ደግሞ ምን ሊሆን እንደሚችል በብዙዎች በጉጉት እየተጠበቀ ይመስላል። ዓመቱ ብዙ ነገር ቀያይሯል። የዛሬ ዓመት ያንን ቦምብ መሰል የተባለ ንግግር ያደረጉ ጊዜ ብዙዎች ደንግጠዋል። The United States has great strength and patience but if it is forced to defend itself or its allies ዩናይትድ ስቴትስ እጅግ የበረታ ጥንካሬና ትዕግሥት አላት። ይሁን እንጂ ራሷንም ይሁን ሌሎች ወዳጆቿን ለመከላከል ከተገደደች፣ ሰሜን ኮሪያን ሙሉ በሙሉ ከማጥፋት የተለየ አማራጭ አይኖራትም። የሮኬቱ ሰውዬ ራሱንም አገዛዙንም በራሱ የማጥፋት መንገድ ላይ ነው ያለው። ከዚያ ወዲህ ታዲያ የሆነው ሁሉ ሆነና የኮሪያው መሪም እንዲያ ተብለው መጠራታቸው ቀረ። ንግግሩ ደራ። ዲፕሎማሲው ተጋጋለ። ባለፈው ሰኔ ሁለቱ ባላንጣዎች አንተ አንተ ተባብለው አደባባይ ላይ የተዘላለፉት መሪዎች ሲንጋፖር ላይ ተገናኙና ተጨባበጡ። የሞቀና ልባዊ ያሉትንም ንግግር አደረጉ። የነገው የፕሬዝደንት ትራምፕ ንግግር በዓመቱ ውስጥና ከሰኔ ወዲህም የተሻሻሉም ይሁን የተለዩ ጉዳዮች ካሉ ሁሉንም ይገልጠዋል ሲሉ ዲፕሎማቶች ጥበቃ ላይ ናቸው። በኒውዮርኩ ጉባኤ ላይ የሰሜን ኮሪያ መሪ ኪም ጆንግ ኡን አይገኙም። ይሁን እንጂ ብሔራዊ ቡድናቸውን የሚመሩትን የውጭ ጉዳይ ሚኒስትራቸውን አግኝተው ለማነጋገር የዩናይትድ ስቴትሱ አቻቸው ማይክ ፖምፔዮ ግብዣ አድርገውላቸዋል። ይህ የሁለቱ ከፍተኛ ዲፕሎማቶች የኒውዮርክ ስብሰባ ሰሜን ኮሪያን በመጪዎቹ ሦስት ዓመታት ውስጥ ከኒውክሌር የጸዳች ሀገር ያደርጋታል የተባለው ድርድር መጀመሪያ ይሆናል ተብሏል። ከሰሜን ኮሪያ ጋር ያለው ሁኔታ ይህንን ሲመስል በመካከለኛው ምስራቅ አሜሪካ ከኢራን ጋር ያላት ግንኙነት ግን ከወዳጅነት በእጅጉ የራቀ ሆኖ ነው የከረመው። የመካከለኛው ምስራቅ ኢንስቲትዩት ተመራማሪ አህመድ ማጅዲያርን ነው የሰማችሁት። ባለፈው ግንቦት ፕሬዚደንት ዶናልድ ትራምፕ ይፋ ባደረጉት እርምጃ ሀገራቸው በቀደሙት ፕሬዝደንት ኦባማ ዘመን የዛሬ ሦስት ዓመት አካባቢ ከኢራን ጋር ገብታበት ከነበረ የኒውክሌር ስምምነት መውጣቷን ማስታወቃቸው ይታወሳል። በኢራን ላይ ቀደም ሲል ተጥለው የነበሩ በስምምነቱ ምክንያት እንዲቀሉ የተደረጉ ማዕቀቦችን መልሰው ጥለዋል። ትራምፕ ከቴህራን ዋነኛ ተቺዎች መካከል በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ አንዷ ናቸው። በድፍን መካከለኛው ምስራቅ ኢራን የጎረቤቶቿን ሉዓላዊነት ረጋግጣለች። በሊባኖስ፣ በሶሪያ፣ በየመን። በተጨማሪም የኢራን አገዛዝ እጅግ ፈታኝ በሆነ የፖለቲካ ሁኔታ ላይ ለምትገኘው ኢራቅ ሁኔታዎች ሙሉ ግድለሽነትን አሳይቷል። የኢራን ፕሬዚደንት ሐሰን ሮሃኒ ኒውዮርክ ናቸው በጠቅላላ ጉባኤው ላይ ንግግር ያደርጋሉ። በ73ኛው የመንግሥታቱ ድርጅት ጉባኤ ላይ ወደ 125 ርዕሳነ ብሔር፣ መራህያነ መንግሥት ነገሥታትና የመንግሥታት ከፍተኛ ሹማምንት ይናገራሉ። ተናጋሪዎች ንግግሮቻቸውን በ15 ደቂቃ እንዲወስኑ ተጠይቀዋል። በዘንድሮ ጉባኤ ላይ ከማይገኙ መሪዎች መካከል የቻይናው ፕሬዚደንት ሲ ጂንፒንግ የሩሲያው ፕሬዝደንት ቭላዲሚር ፑቲን፣ የጀርመን ቻንስለር አንጌላ መርከል የሚጠቀሱ ናቸው። የመካከለኛው ምሥራቅና የአፍሪካ ግጭቶች፣ የአየር ንብረት ጉዳይ፣ የዓለም ጤናና ልማት ዋና ዋና የመነጋገሪያ ጉዳዮች ይሆናሉ ተብሎ እየተጠበቀ ነው።